Foreign Service Institute, Amharic Basic Course, Unit 38, Basic Sentences, for Learning. Abzayn yao Ethiopia has <laughs> many sarral. Abzayn yao y Ethiopia has been minoroba gberenano. Yersha sra. ዘመናዊው የእርሻ ስራ በጣም የተለመደ ነው። ዘዴ ዘመናዊው የእርሻ ዘዴ ገና በጣም የተለመደ አይደለም። ነገር ግን አሁን በአንዳንድ ቦታዎች ተጀምሯል። ገበሬ አብዛኛውን ጊዜ የኢትዮጵያ ገበሬዎች የሚያበቅሉት ምን አይነት እህል ነው? ጥሬ ጥሬ ጥራጥሬ፣ ጤፍ ብዙ ልዩ ልዩ ጥራጥሬዎች እና ፍራፍሬዎች እንዲሁም አትክልቶች ያበቅላሉ። ከዚህም በላይ ጤፍ የሚባል አንድ አይነት እህል አለን። ጥራጥሬ ስትል ምን ማለትህ ነው? ባቄላ፣ አተር፣ ስንዴ፣ አጃ፣ ገብስ፣ በቆሎ። ጥራጥሬ የሚባሉት እንደ ባቄላ፣ አተር፣ ስንዴ፣ አጃ፣ ገብስ፣ በቆሎ ያሉት ናቸው። ኑግ፣ ተልባ፣ ጉሎ፣ ሱፍ ደግሞ ለዘይት የሚሆኑ እህሎች እንደ ኑግ፣ ተልባ፣ ጉሎ፣ ሱፍ ያሉት ናቸው። አብዛኛው የኢትዮጵያ ሕዝብ ምን ይሰራል? አብዛኛው የኢትዮጵያ ሕዝብ የሚኖረው በግብርና ነው። ዘመናዊው የእርሻ ስራ በጣም የተለመደ ነው። ዘመናዊው የእርሻ ዘዴ ገና በጣም የተለመደ አይደለም፣ ነገር ግን አሁን በአንዳንድ ቦታዎች ተጀምሯል። አብዛኛውን ጊዜ የኢትዮጵያ ገበሬዎች የሚያበቅሉት ምን አይነት እህል ነው? ብዙ ልዩ ልዩ ጥራጥሬዎችና ፍራፍሬዎች እንዲሁም አትክልቶች ያበቅላሉ። ከዚህም በላይ ጤፍ የሚባል አንድ አይነት እህል አለን። ጥራጥሬ ስትል ምን ማለትህ ነው? ጥራጥሬ የሚባሉት እንደ ባቄላ፣ አተር፣ ስንዴ፣ አጃ፣ ገብስ፣ በቆሎ ያሉት ናቸው። ደግሞ ለዘይት የሚሆኑ እህሎች እንደ ኑግ፣ ተልባ፣ ጉሎ፣ ሱፍ ያሉት ናቸው። አብዛኛው የኢትዮጵያ ሕዝብ ምን ይሠራል? አብዛኛው የኢትዮጵያ ሕዝብ የሚኖረው በግብርና ነው። ዘመናዊው የእርሻ ሥራ በጣም የተለመደ ነው። ዘመናዊው የእርሻ ዘዴ ገና በጣም የተለመደ አይደለም፣ ነገር ግን አሁን በአንዳንድ ቦታዎች ተጀምሯል። አብዛኛውን ጊዜ የኢትዮጵያ ገበሬዎች የሚያበቅሉት ምን አይነት እህል ነው? ብዙ ልዩ ልዩ ጥራጥሬዎችና እና ፍራፍሬዎች እንዲሁም አትክልቶች ያበቅላሉ። ከዚህም በላይ ጤፍ የሚባል አንድ ዐይነት እህል አለን። ጥራጥሬ ስትል ምን ማለትህ ነው? ጥራጥሬ የሚባሉት እንደ ባቄላ፣ አተር፣ ስንዴ፣ አጃ፣ ገብስ፣ በቆሎ ያሉት ናቸው። ደግሞ ለዘይት የሚሆኑ እህሎች እንደ ኑግ፣ ተልባ፣ ጉሎ፣ ሱፍ ያሉት ናቸው።